የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትላንት እሁድ መስከረም 12 ቀን 2017 ዓ ም ያወጣው መግለጫ በህወሀት አመራሮች መካከል ክፍፍል ከተጀመረ አንስቶ የመጀመሪያው ነው። ካቢኔው በመግለጫው በአሁኑ ጊዜ በትግራይ ክልል የተፈጠረው ችግር በህወሀትና በአስተዳደሩ መካከል እንደሆነ ተደርጎ በስህተት እየተገለጸ ነው ብሏል። ይህ አገላለጽ የችግሩን ተሳታፊዎች ማንነትና አደረጃጀት ካለማወቅ ይነሳል በማለት አክሏል። ሆኖም ፖለቲካዊ ችግሩ በህወሀት አመራሮች መካከል የተፈጠርኑ ሲል መግለጫው አስታውቋል። ይህ በጊዜያዊ አስተዳድሩ መዋቅር ላይ አሉታዊ ተጽዕኖ እንደሚኖረውም ጠቅሷል። የህወሀት አባላትና አመራሮች እንደየወግንናቸው በሁለት በኩል እየተሳተፉ ናቸው በማለትም የአስተዳድሩ ካቢኔ መግለጫ አመልክቷል። በአስተዳድሩ ካቢኔ ግን ከህወሀት አባላት በተጨማሪ የጸጥታ ኃይሎች ምሁራንና የተቃዋሚ ፓርቲ አባላት የተካተቱበት መሆኑን አስታውሷል። እናም ካቢኔው በህወሀት ክፍል ውስጥ ለማንም አይወግንም ብለዋል መግለጫው ይህ ችግር በመንግስታዊ መዋቅሩ ላይ የሚያደርሰው ጫና ለማስወገድም ካቢኔው በተረጋጋ መንፈስና በህግና ስርዓት ይሰራል ብለዋል። የአስተዳደሩ ካቢኔ በመግለጫው የፕሪቶሪያው ስምምነት በምልአት በመተግበር የክልሉ ግዛታዊ አንድነት ወደ ቅድመ ጦርነት በመመለስና ተፈናቃዮች ወደ ቀያቸው በመመለስ ጉዳይ አመራሩ በተደራጀ መንገድ አልሰራም በማለትም ወቅሷል። ከአሁን በኋላ ግን የክልሉ ሁሉንም አቅም በመጠቀም ለመስራት አቅጣጫ ተቀምጧል ሲል መግለጫው አመላክቷል። በመንግስታዊ መዋቅሩ ላይ እያደረገ ያለውን ማስተካከያና የአዲስ ኃላፊዎችን ምደባ እንደሚቀጥል ካቢኔው በመግለጫው ጠቁመዋል። ካቢኔና ፕሬዝደንቱ በህግ የተደነገገ ኃላፊነታቸውን ለመወጣት ህግና ስርዓት ተከትሎ በመመካከል የመሾምና የመሻር እንዲሁም ህዝባዊ ውይይቶች የማካሄድና የለውጥ ስራዎች የመፈጸም ተግባራት አጠናክረው ይቀጥላሉ ነው ያለው። የክልሉ ጸጥታ ኃይልም የጊዜው አስተዳድሩ አካል ነው ያለው መግለጫው ጥናቶችና ምክክር በማድረግ በክልሉ ፕሬዝደንትና በካቢኔው እየተመሩ የሚሰጣቸው ተልእኮ ይፈጽማሉ ብለዋል። በፖለቲካ ፓርቲዎች ውስጥ በሚፈጠር ልዩነት ደግሞ ለአንዱ ሳይወግኑ ይቀጥላሉ ብለዋል። በሌላ ዜና ጉባኤ ያካሄዱ የህወሓት አመራሮች በተለያዩ የክልሉ ከተሞች ህዝባዊ ውይይቶች እያካሄዱ ናቸው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ቅዳሜ መስከረም 11 ቀን 2017 ዓ.ም በመቀለ ከተማ በተካሄደው ውይይት ተገኝተው ገለጻ አድርገዋል። ሊቀመንበሩ በገለጻቸው መድረኩ የተዘጋጀው ፓርቲያቸውን አስመልክቶ የህዝቡን ሀሳብ ለመስማት መሆኑን አስረድተዋል። ዝበልሑ መቅለታት ንማህረሉ እናትን ሀሳቡን ክሰምዑ ፈልጡ ያለውን መጥፎ ሁኔታ አስመልክቶ እንድንመክርበት የእኛንም ሀሳብ እንድትሰሙ ነው የተዘጋጀው። ከሁሉም በላይ ግን የእናንተ ሀሳብ ያስፈልጋል። እንዲስተካከልና እንዲታረም የምትፈልጉትን ለመስማት ነው መድረኩ የተዘጋጀው። መደረግ አለበት የምትሉትንና እኛ ማሰብ ስለሚገባን ጉዳይ እንድናደምጥ ነው የመጣ ነው። በመጨረሻም አብረን የምንሰራው ጉዳይ ነው። እንድንመካከር ነው መድረኩ የተመቻቸው። ዶክተር ደብረጽዮን በህወሀት አመራሮች መካከል የተፈጠረው ልዩነት የስልጣን ጉዳይ ሳይሆን የዓላማና ያስተላለፍ ነው ሲሉ ተናግረዋል። ከመቀለ ከተማ በተጨማሪ በሽረንዳ ስላሴ፣ አክሱም፣ አድዋ፣ አድግራት፣ አብይ አዲና ሌሎች ከተሞችና ወረዳዎች ከነዋሪዎችና ተፈናቃዮች ጋር ውይይት ተካሂዷል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ኃይሎች መሪ ሌትናንት ጀኔራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሄደውን ሹምሽር እንዲያቆምና ና በተመሳሳይም ጉባኤ ያካሄደውን ህወሀት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ በአዲስ ዓመቷ ዜማ በሰጡት መግለጫ ጠይቀው እንደነበር ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም